በኢትዮጵያ ትግራይ ክልል ከኤርትራ ጋር በሚዋሰነው ምስራቃዊ ክፍል የጉሎ መከዳ ወረዳ አርሶ አደሮች ወደ እርሻ ስራ መመለሳቸው እንዳስደሰታቸው ገለጹ። በጦርነቱ ምክንያት በአካባቢው ረሃብ መከሰቱንም ገልጸዋል። ማሳቸውን እንዳያርሱ ተከልክለው እንደነበር የሚናገሩት እነዚህ አስተያየት ሰጪዎች በአሁኑ ጊዜ ግን አንጻራዊ ሰላም ሰፍኖ የግብርና ስራቸውን እያከናወኑ መሆኑን ተናግረዋል። ቀጣይ ምኞቴ ችግራችንን ተቀራርበን እንድንፈታ ወንድማማች እንድንሆን አካባቢያችን እንዲገነባና ንብረታችን እንዲመለስልን እንፈልጋለን ያሉም አሉ። መቀለ የሚገኘው ዘጋቢያችን ወደ አካባቢው ሄዶ ያነጋገራቸው አርሶ አደሮች አስተያየትን አካቶ ተከታዩን ዘገባ አድርሶናል። የትግራይ ክልል ምስራቃዊ ዞን ጉሎ መኸዳ ወረዳ በኤርትራ ሰራዊት ስር ለስምንት ወራት መቆየቱ ያነጋገርኳቸው የወረዳው ነዋሪዎች ይገልጻሉ። በአሁኑ ጊዜም የወረዳው አካል የሆነው የዛላንበሳ ከተማ ጨምሮ የተለያዩ ቀበሌዎች በኤርትራ ሰራዊት ስር እንዳሉ ነው የተናገሩት። በወረዳው የሸዊት ለምለም ቀበሌ ነዋሪ የሆኑት አርሶ አደር ከሰተ ደስተ አካባቢያቸው በኤርትራ ኃይሎች ስር በነበረበት ወቅት መሬታቸው እንዳያርሱ ተከልክለው እንደነበር ይናገራሉ። አፍቶ ዘሓለፈ ዘጋጥመና ዘነበረ እንቅፋት ግን ሸንክ ሳቢያ ባለፈው ያጋጠመን የነበረውን እንቅፋት ሻዕብያ እንዳታርሱ እኛንን የምናስተዳድራችሁ ወያኔን አጥፍተናታል እያሉ ማረስ ይከለክሉን ነበር። ወያኔ ግን በኃይል መጥቶ መሬት ነጻ ካወጣ በኋላ መሬታችን አርሰን ይኸው ለምልመዋል። የምታየው ማሽላ ዘርተናል፣ ሌላም ስንዴ ዘርተናል። ይህንን እንዳንዘራ ግን ጠላት እያደናቀፈን ቆይቷል። የዝናብ ሁኔታ ዘግይቶ ነው የጀመረው፣ ቢሆንም በአሁኑ ጊዜ ደህና ነው ነው ያሉት ተቋማት እንደወደሙ የሚናገሩት አርሶ አደሩም። የሰላማዊ ዜጎች ሀብትም በመዘረፉ በአሁኑ ጊዜ በአካባቢው ረሃብ ተከስተዋል ብለዋል። ርሃብ ከቢድ በከፍተኛ ደረጃ አለ። ባለፈው ጊዜ በብልጽግና ይሁን በሻዕቢያ ትልቅ ጭቆና ሲደርስብን ነበር። እህላችን ዘርፎውታል፣ ገለባችንም አቃጥለውታል። እንዲሁም የቤታችን ቆርቆሮ ወስዶ ንብረታችንም ተዘርፏል። የቀረ ነገር የለም ሁሉም የመንግስት ተቋማት ይህ የምታየው ካምፕ ሁሉ ሁሉም ነገሩ ወስዶ ከቤታችን ወጥተን ውሃም እንዳናመጣ ተከልክለን ነበር። የውሃ ቧንቧችንም ተሰብሮ ሳይጠገን ቆይቷል። አሁን በወያኔ ተጠግኗል ነው ያሉት ወይዘሮ ማህሌት አረጋ እየተባሉ በወረዳው የሐዲስ ተስፋ ቀበሌ ነዋሪ በበኩላቸው በአሁኑ ጊዜ ያለውን ችግር ተወግዶ ዘላቂ ሰላም እንዲወርድ ነው የምመኘው ይላሉ። ጣዕሚ ሽግር ነይሩ እፍቲ ዝሓለፋ ወርሒታት ጸገማት ነይሩ ብዙሕ በጣም ያስደው ባለፉት ወራቶች በጣም ችግር ውስጥ ነበርን። በረሃብና በሌሎች ነገሮች ተቸግረናል። አሁን ደግሞ የተዘራው እህላችን በእኛ መንደር በዘነበው በረድ ተጠቅቷል። ሌላው ችግር ደግሞ ሁሉም ጋን ያለው የጤና ተቋማት ነበረን፣ ወስደውታል። ሁሉም ተቋማት የባለ ሀብት ይሁን የሕዝብ ሁሉ ንብረት ወስደዋል። በተለይ ከዝባን ሕጻ እስከ ዛላምበሳ ያለው ሁሉንም ነው የወሰዱት። የሌላው አካባቢ እንኳን አላውቅም። በአሁኑ ጊዜ እናቶች ለወሊድ አገልግሎት ሰው ተሸክሞ ወደ ዓዲ ግራት ነው የሚወስዳቸው። ቀጣይ ምኞቴ ችግራችን ተቀራርበን እንድንፈታ ወንድማማች እንድንሆን ነው አካባቢያችን እንዲገነባ ንብረታችንም እንዲመለስልን ነው የምንፈልገው። ነው ያሉት ቄስ ገብረ ሥላሴ ወልደ ማርያም የተባሉ የአካባቢው ነዋሪ በበኩላቸው ማሳቸው ስንዴ እንደ ዘሩት በመግለጽ ለልጆቻቸውን የሚሆን ቀለብ እንደሚያገኙ ያላቸውን ተስፋ ገልጸዋል። በአሁኑ ጊዜ በአካባቢው ከባድ ረሃብ አለ ብለው ይህ ችግር እንዲፈታ ደግሞ ዓለም አቀፍ ተቋማት ያግዙን ሲሉ ነው የተማጸኑት። ሰላም በሆነልና ደስታ በሆነልና አረስታ ሰላም እንዲሆንልን ደስታ እንዲሆንልን አርሶ አደሩ የሚያርስበት ነጋዴውም የሚነግድበት መንግሥትም ተረጋግቶ እኛም ተረጋግተን የምንኖርበት ነው ምኞቴ። ይህ በጣም ነው የምንሻው አንዲት ነገር ግን ሻዕብያ ነው ሥጋታችን ነው ያሉት። በትግራይ ክልል ከስድስት ነጥብ ስምንት ሚሊዮን ሕዝብ በላይ አስቸኳይ የእርዳታ ምግብ እንደሚያስፈልገው ነው የክልሉ መንግስት እየገለጸ የሚገኘው። ለዚህ የሚሆን የምግብ እርዳታ እንዳይገባ ደግሞ የፌዴራል መንግስት እየከለከለ ነው በማለት ይከሳል። የፌዴራሉ መንግስት በበኩሉ ወደ ትግራይ ክልል የምግብ እርዳታ እያስገባ መሆኑን፣ በተቃራኒው ደግሞ ወደ ክልሉ የሚገቡ የእርዳታ እህል የጫኑ መኪኖች እያደናቀፈ ያለው ውጊያዎች በመክፈት ህወሀት ነው በማለት ይከሳል። ለአሜሪካ ድምጽ ሙልጌታ ጽበሃለም